ቶቶ የተባለው አስጎብኚ ድርጅት ለተመሳሳይ ጾታ ጥንዶች ወይንም ለግብረ ሰዶማውያን ደንበኞቹ በኢትዮጵያ ያቀደው የጉብኝት መርሃ ግብር ብዙዎች በማህበራዊ መገናኛ ዘዴዎች ሀሳብ የተለዋወጡበት ርዕሰ ጉዳይ ነው። በአክሱም ዩኒቨርሲቲ በተነሳ ሁከት የአንድ ተማሪ ሕይወት ማለፉ ሌላው የሰሞኑ አነጋጋሪ ጉዳይ ሆኖ ሰንብቷል። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በእነዚህ ሁለት ነጥቦች ላይ የተሰጡ አስተያየቶችን ያስቃኘናል። ግንቦት 27 2011 ዓ ም በአክሱም ዩኒቨርሲቲ ተማሪዎች መካከል በተፈጠረ ሁከት ዮሐንስ ማስረሻ የተባለ የአክሱም ዩኒቨርሲቲ የሁለተኛ ዓመት የመካኒካል ኢንጂነሪንግ ተማሪ ህይወት ማለፉና ሌሎች ሰባት ተማሪዎች ላይ ጉዳት መድረሱ ይፋ ከተደረገ በኋላ ልዩ ልዩ አስተያየቶች እየተሰጡ ነው። ብሄርን መሰረት ያደረገ ያለውን የተማሪውን ግድያ ዩኒቨርሲቲው የሚገኝበት የትግራይ ክልል አውግዟል። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስነዋሪ ባሉት በዚህ ግድያ እየተጠረጠሩ እንደተያዙ ሌሎችም እየታደኑ መሆኑን በግድያው ማግስት በሰጡት መግለጫ ተናግረዋል። ይህን መግለጫ መነሻ ያደረጉ ከተቃውሞ እስከ ቁጣ ከምክር እስከ ልመና የደረሱ ልዩ ልዩ አስተያየቶች በማህበራዊ መገናኛ ዘዴዎች ተንሸራሽረዋል። ሲጂ በለጠ በፌስቡክ ባጭሩ ምን ይፈይዳል? የሐዘን መግለጫ ነፍስ አይመልስም ሲሉ ልዩነት አለ በሚል የፌስቡክ አድራሻ ተጠቃሚ አስተያየት ሰጪም ኦዴፓና ህወሀት ግን በየሳምንቱ መግለጫ እያወጣችሁ ስትነቋቆሩ ትከርሙና ምስኪን የድሃ ልጆችን ለመስዋዕት ታቀርባላችሁ ከዚያም መልሳችሁ እንደገና መግለጫ ልጄ ተምሮ ተለውጦ ነገ ይጦረኛል ይደርስልኛል ብሎ በተስፋ እየጠበቀ ልጁ ላጣ ወላጅ የእናንተ የአዞ እንባ አይነት መግለጫ ምን ይጠቅመዋል ሲሉ ይጠይቁና በልቶ ማደር ፈተና የሆነበት ሕዝብ እየመራችሁ እናንተ ግን በሴራ ፖለቲካ ተጠምዳችኋል። እውነት ግን ለስልጣን እድሜያችሁ የምትጨነቁትን ያህል ለዚህ ሕዝብ ትጨነቃላችሁ እንኳን እየተባላን ይቅርና አንድ ሆነንም መከራችን ብዙ ነው። እባካችሁ የምትመሩትን ህዝብ በደንብ ወቁት ሲሉ ትችታቸውን በምክር ደምድመዋል። ህወሀት በ1983 የተከለው የጎሳ ፖለቲካ የመጨረሻ ውጤት አሁን እየተቃረበ ነው። በወጣቱና በህብረተሰቡ እሴቶች ላይ የሚያደርሰው ጉዳት ከቀን ወደ ቀን እየጨመረ ነው። የዚህች ሀገር ፖለቲከኞች ነን ለሚሉት አዝናለሁ ይላል የሳሙኤል ገብረሥላሴ መልእክት። የአክሱም ዩኒቨርሲቲ ለተማሪ ሞት ምክንያት የሆነው ሁከት መነሻ ባለፈው ሳምንት በደብረ ማርቆስ ዩኒቨርሲቲ በተመሳሳይ መንገድ ከተፈጸመው የተማሪ ግድያ ጋር የተያያዘ ነው ተብሎ ሊገመት እንደሚችል ጠቁሟል። ያሬድ አስፋው እንዲያው በየዩኒቨርሲቲዎቹ የሚማሩት መጋደል ነው እንዴ? ከዛ ትምህርታቸውን ሲጨርሱ ደግሞ ምሁራን ይባላሉ። ድንቄ ምሁራን፣ እንዴት ያሳዝናል ሲል የተዘራውን የማንነት መርዝ ኮሌጆች እያጨዱት ይገኛሉ። ይህ የሚወስደን ወደ ሩዋንዳው ሁቱ ቱትሲ መተላለቅ መሆኑን ሁሉም ልብ ይበል። የኳስ ሜዳና ዩኒቨርሲቲዎች በመከላከያ ሰራዊት ስር ይሆኑ አሊያም ይዘጉ ሲሉ የድርጊቱ መጨረሻ እንደማያምር ገልጸው መፍትሄ ያሉትንም የጠቆሙት ደግሞ ተድላ አስፋው ናቸው። ጠና ደስታ በጣም ያሳዝናል። ሰው በሀገሩ ላይ በሀገሩ ሰው መገደሉ የሚያሳዝን ነገር ነው። እግዚአብሔር ነፍሱን ይማረው ሲሉ ሚኪ ብር የተባሉ አስተያየት ሰጪ ደግሞ ለዩኒቨርሲቲ ተማሪዎች ወንድማዊ ያሉትን የሚከተለውን ልመና አዘል ምክር አስተላልፈዋል። እባካችሁ ስለ እግዚአብሔር ስላላህ ብላችሁ መማር ማለት ትዕግስት፣ እግዚአብሔርን መፍራት፣ የሰውን ልጅ በሰውነቱ ማክበር፣ ለሀገር እድገት መጣር መሆኑን አውቃችሁ በትዕግስት ይህን ጊዜ ለማሳለፍ ሞክሩ። ጥላቻ ቤት አይሰራም። ፍቅር ተራራን አፍርሶ የተለያየን የተራራቀን ያገናኛል ብለዋል። ኢዮብ ደበበ በትዊተር አንድ ደብረ ማርቆስ፣ አንድ አክሱም፣ ከዚያስ በቀል በቀልን እየወለደ ሌላ እልቂት እንዳይመጣ መንግስት ጣልቃ ገብቶ በተለያዩ ዩኒቨርሲቲዎች ያሉ ለጥቃት ተጋላጭ የሆኑ ተማሪዎችን ደህንነት ሊያስጠብቅ ይገባል የሚለውን መልእክት ጽፈዋል። ናርዶስ አበበ እንዲሁም በትዊተር በአክሱም ዩኒቨርሲቲ ተማሪ ላይ የተፈጸመው ግድያ እጅግ ያሳዝናል። ይህ በመንጋ ፍርድ መግደል በሀገራችን እየተለመደ መጥቷል። መፍትሄው አንድና አንድ ብቻ ነው የጎሳ ፖለቲካን በሕግ ማገድ ብለዋል። አማር ቢን ያሲር ልጇን ዩኒቨርሲቲ የላከች ናት፣ ዳግም አስከሬን እንዳትቀበል ከተፈለገ መንግስት ሕግ ማስከበር እስከሚችል የከፍተኛ ትምህርት ተቋማት ይዘጉ ሲሉ የበኩላቸውን መፍትሄ አካፍለዋል። በዚህ ሳምንት ሌላው በማህበራዊ መገናኛ ዘዴዎች ሲያነጋግር የከረመው መቀመጫውን ቺካጎ አሜሪካን ያደረገው ቶቶ የተባለው አስጎብኚ ድርጅት ለተመሳሳይ ጾታ ጥንዶች ወይም ግብረ ሰዶማውያን በኢትዮጵያ ያቀደው የጉብኝት መርሃ ግብር ነበረ። ቶቶ በኢትዮጵያ ከአራት ወራት በኋላ ለ16 ቀናት የሚዘልቅ የጉብኝት መርሃ ግብር ማዘጋጀቱን በድረገጹ በወጣው ባወጣው ማስታወቂያ ላይ አስፍሯል። ጉብኝቱም አርባ ምንጭን፣ የጫሞ ሐይቅን፣ ኮንሶን፣ ሐመርን፣ የጣና ገዳማትን፣ ጎንደር፣ ላሊበላን፣ አክሱም፣ ውቅሮን እና ሌሎች ታሪካዊ ቤተ እምነቶችን ያካትታል። ይህ የጉብኝት መርሃ ግብር ከተለያዩ የኢትዮጵያ የሃይማኖት ተቋማት ማህበራትና የህብረተሰብ ክፍሎች ተቃውሞና ውግዘት ደርሷል ደርሶበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ወሎ ሀገረ ስብከት የቅዱስ ላሊበላ ደብር ሰበካ ጉባኤ አስተዳደር ጽሕፈት ቤት በቶቶ እቅድ ላይ ተቃውሟቸውን በቅድሚያ ካሰሙት መካከል አንዱ ነው። ጽሕፈት ቤቱ ግንቦት 26 ቀን 2011 ዓ.ም ም ባወጣውና በማህበራዊ መገናኛ ዘዴዎች በተሰራጨው መግለጫ ነውረኛ ያለው አስጎብኚው ድርጅት በዓለም ቅርስነት የተመዘገበውን የላሊበላ ውቅር አብያተ ክርስቲያን ለማስጎብኘት ማሰቡ ከአማኞች አልፎ ሕዝቡንም እያስቆጣ ድፍረት ብሎታል። ጽፈት ቤቱ ቢቻል ጎብኚዎቹ ወደ ሀገር እንዳይገቡ ቢደረግ ሲል ጠይቆ የሚመጡ ከሆነ ግን ለመግባት እንደማይፈቀድላቸው አስጠንቅቋል። ለሚፈጠረውም ችግር ኃላፊነቱን እንደማይወስድ አሳስቧል። ተመሳሳይ ተቃውሞ ካሰሙት ውስጥ የኢትዮጵያ የሃይማኖቶች ጉባኤ አንዱ ነው። ኢትዮጵያ ውስጥ የሚገኙ ሰባት የእስልምናና የክርስትና ሃይማኖቶች የተወከሉበት ይኸው ጉባኤ ግብረ ሰዶማዊነትን እንደሚያወግዝ አስታውቆ የሀገር ቅርስና ታሪካዊ ቦታዎችን ኢላማ ያደረገ የግብረ ሰዶማውያንን የእንገናኝ መልእክቶችና ቀጠሮዎችን እንዲያስቆም መንግስትን ጠይቋል። መንግስት ለጉዳዩ ትኩረት በመስጠት ህግ የማስከበር ኃላፊነቱን እንዲወጣም የጉባኤው ጠቅላይ ጽህፈት ቤት ኃላፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት መግለጫ ተናግረዋል። ከ120 በላይ የኦርቶዶክስ ማህበራት ስብስብ የሆነው ሰለስቱ ምእት የማህበራት ህብረት የቶቶን የጉብኝት መርሃ ግብር እቅድ ተቃውሞ ድምጻቸውን ካሰሙት መካከል ይገኝበታል። የቶቶ የጉብኝት ት መርሃ ግብር በአብዛኛው የህብረተሰብ ክፍልም ቁጣ ውግዘትና ማስጠንቀቂያ ደርሶበታል። ጸጋዬ አበበ በትዊተር ገጹ አሁን ገና የመጥፋት ጊዜውን አፋጠነ ቶቶ ሳይሆን እረ ተውተው ሊባል የሚገባ ነገር ነው ወገኔ ጠላት ዓይኑን አፍጥጦ ጥርሱን አግጦ ታሪክን ሊያበላሽ መጥቷል ብሏል። ዩኒስ ሻሚል በፌስቡክ ገጻቸው አሜሪካኖቹ አሸባሪ የሚሏቸውን ግለሰቦች ድርጅቶችና የሀገራት ዜጎች ሀገራቸው እንዲገቡ አይፈቅዱላቸውም። እኛ ስለምንድን ነው ከሀገራችን ሃይማኖት፣ ባህልና እሴት ተጻራሪ የሆኑ ቡድኖች ሀገራችን እንዲገቡ የምንፈቅደው? ይህ የሞራል ሉዓላዊነት ድፍረት ነው ሲሉ ጽፈዋል። በቀለ ተሾመ እንዲሁ በትዊተር እውነት ነው። እኛ ኢትዮጵያውያን እንግዳ ተቀባይንን መቀበል ብቻም ሳይሆን ዝቅ ብለን እግር እናጥባለን። የተመቻቸ የምንለውን መኝታ ለቀን ወለል ላይ እንተኛለን። ያለንንም ሳንሰስት እንሰጣለን። ይህ ይሁን የሚያስብል ባህላችን ነው። ላልመሰለን እንግዳ ደግሞ መራርና እርምጃ ለመውሰድ ወደኋላ የማንልነን ስለዚህ መንግስት፣ ይገባሉ እየተባለ የሚወራው ግብረ ሰዶማውያኑ ቶቶ አስጎብኚ ድርጅት የህዝብን ሞራልና ሃይማኖት የሚጋፋ ስለሆነ የመከላከል ግዴታ አለብህ። ካልሆነ ህዝቡ ራሱን ላለማስደፈር ይጥራል። መንግስት ለምን የህዝብን ፍላጎት አያከብርም? እነሱ መጥተው የሚያስገኙት ገቢ ገደል ይግባ ሲል አስተያየቱን ሰጥቷል። ሮማንጂ ተሾመ በሚል ስም በትዊተር ማንም በወሲብ ዝንባሌው ምክንያት ሊገለልና ሊዋከብ አይገባም ይህ የሰው ልጅ መሰረታዊ መብት ነው ሲሉ ዮናስ ፋልስ በሚል ስም በትዊተር ግብረ ሰዶማዊነት በሃይማኖታዊ ቦታዎች ዙሪያ ሊፈቀድ አይገባም ብለው የሚያምኑ ኢትዮጵያውያን ሊያስከትል የሚችለውን ኢኮኖሚያዊ መዘዝ ሊረዱት ይገባል ብለዋል። ለዚህ አስተያየት ሲልቬስተር ኦቦጉሉ የተባሉ በትዊተር በሰጡት መልስ በጥቅሉ ከእግዚአብሔር የተሰጠንን የኦርቶዶክስ ክርስትና ውርስ እና እንደ ቅድስት ሀገር ያለንን ስነ መለኮታዊ ቦታና የቃል ኪዳን ጠባቂ ሀገርነት ሊያስተው የሚችል ምን ያህል ገንዘብ ይዘው ይመጡ ይሆን ሲሉ ይጠይቁና መልሰው ይህን ለመግለጽ አስቸጋሪ የሆነውን ነገር ለማግኘት ስንት ትሪሊዮን ዶላር ትከፍላለህ ሲሉ ገንዘብ ከክብርና ከመንፈሳዊ ሀብት እንደማይበልጥ በጽሁፋቸው አስፍረዋል። ቲጂ የማርያም ልጅ በሚል የፌስቡክ ስም ተጠቃሚ ደግሞ በዘር ተከፋፍለዋል፣ ምንም አያደርጉንም ብለው ከሆነ በእውነቱ ተሳስተዋል። የቤተሰብ ጠብ መሆኑ አልገባቸውም። እኛ ኢትዮጵያውያን በማንነታችንና በሃይማኖታችን የማንደራደር ፈጣሪያችንን የምንፈራ ኩሩ ሕዝብ ነን። መጥፊያቸው ደርሶ መሰለኝ ብለዋል። ሰሞኑን በማህበራዊ መገናኛ ዘዴዎች አብይ መነጋገሪያ በነበሩት ርዕሰ ጉዳዮች ላይ ያተኮረ ዝግጅታችን በዚሁ አብቅቷል።